አቶ ግዛቸው ምትኩ የህዝብ ተወካዮች ምክር ቤት የሥነ ምግባር ችግር ታይቶባቸዋል በማለት ካሰናበታቸው ሶስት የኢትዮጵያ የፌዴራል ከፍተኛ ፍርድ ቤት ዳኞች መካከል አንዱ ናቸው። የዳኞቹ አስተዳደር ጉባኤ ለምክር ቤቱ ባቀረበው ማስረጃ በአቶ ግዛቸው ምትኩ ላይ አራት ክሶች የመሰረተ ሲሆን ህገ መንግስቱ እንዲሻሻል በተደጋጋሚ የሚጠቅሱ በመሆኑ ለህገ መንግስቱ ታማኝ ባለመሆናቸው የሚለው ይገኝበታል። የህግ ምሁሩ ፕሮፌሰር ያዕቆብ ኃይለማርያም የምክር ቤቱ ውሳኔ በፍርድ ሂደት ጣልቃ መግባት ነው ሲሉ ኮንነዋል። ችሎት ላይ በተቀመጠበት ወይንም በሴሚናር የሚሆን በማንኛውም ስብሰባ የንግግር ነጻነት አለው እንደሌላው ዜጋ ሁሉ ህገ መንግስቱን መጣስ አይችልም እንጂ ህገ መንግስቱ መሻሻል ይገባዋል የሚል አቋም መውሰድ ይሄ በእውነት ለህገ መንግስቱ ታማኝ አለመሆን አይደለም። ዋናው ነገር ህገ መንግስቱን ጥሷል አልጣሰም ነው። ህገ መንግስቱን ካልጣሰ የራሱ የመሰለው አስተያየት ሊኖር ይችላል። ህገ መንግስቱ ላይ እኮ ራሱ ማሻሻያ አለው። በህገ መንግስቱ በተደነገገ መሰረት ህገ መንግስቱ ይሻሻል ማለት የማንም መብት ነው፣ በህገ መንግስቱም ዋስትና የተሰጠው ጉዳይ ነው። በዚህ አይነት አስተያየት ዳኛም ማባረር በእውነት በፍርድ ሂደት ጣልቃ መግባት ነው ማለት ነው። ጠበቃ ተማም አባቡልጉ ምክር ቤቱ አቶ ግዛቸው ምትኩን ህገ መንግስቱን በታማኝነት ሙሉ በሙሉ ባለመቀበላቸውና የዳኝነት ነጻነትና ገለልተኝነት የጎደለባቸው በማለት ሲያሰናብት ግፍ ፈጽሟል ሲሉ ይተቻሉ። አንድ ዳኛ በዳኛነቱ አያደርጋቸውም ተብሎ ከተቀመጡ ነገሮች አንዱ አይደለም። ዳኛ ደግሞ ራሱ ዜጋ ነው። ዜጋ እንደመሆኑ መጠን በሆነ ጉዳይ ላይ አቋም መያዝም ይችላል። ሰውዬ ሰብአዊ መብት ጭምር ነው የተጻፈው። ይሄ ሰውዬ የተባረረው በግፍ ነው ማለት ነው። በዴ በኩል እንደዚህ ዳኛ የህገ መንግስቱ ታማኝ የሆነ ሰውም የለም ብዬ ነው የማምነው ነው ምክንያቱ፣ በህገ መንግስቱ ላይ በተቀመጠው አንድ መቶ አራት እና አንድ መቶ አምስት ላይ ተቀመጠውን ተቀብሎ ነው ህገ መንግስቱ ይሻሻላል የሚለውን ተቀብሎ ይሻሻል ያለ ሰው የመጀመሪያ ሰው ምስ ቦታ አይቀርም። ከዳኞቹ እና መንግስትንም ብታይ የራሱን አተረጓጎም ነው ያመጣው እንጂ ይሄ የመተርጎም ስልጣን ላለው አካል አቅርቦ ይሄ ማለት ይሄ ነው የሚል ትርጓሜ አላሰጠውም። ስለዚህ ይሄ እኮ አሁን የሚያሳዩ የኢትዮጵያ ህገ መንግስት ባይዘ ወይ የሰው መምቻ ነው እንጂ መተርጎምም መተርጎምም ስራ ላይ የሚውልም አይደለም። ስራ ላይ ውሎም አያውቅም። አቶ ግዛቸው እምትኩ በዳኞች አስተዳደር ጉባኤ ከተከሰሱባቸው ጉዳዮች መካከል ኢትዮጵያ የዓለም አቀፉ የወንጀል ፍርድ ቤት አባል ያልሆነችው መንግስት ተደጋጋሚ የመብት ጥሰት ስለሚፈጽም ተጠያቂ ላለመሆን ነው በኢትዮጵያ የብሔር እኩልነት አልተረጋገጠም ብለዋል የሚል ይገኝበታል። አቶ ግዛቸው ምትኩ በያዙት አቋም ገለልተኝነታቸው ጥያቄ ውስጥ ገብቶ ከዳኝነታቸው ተሰናብተዋል። ፕሮፌሰር ያዕቆብ ኃይለ ማርያም ለህገ መንግስት መሻሻል እንደ አቶ ግዛቸው ምትኩ በዳኝነት መንበር የተቀመጡ ባለሙያዎች ቀስቃሽ ሚና እንዳላቸው ያስረዳሉ። ዳኛ አንደኛ ነገር በፍትህ ሲተሳተፍ ለሕጉና ለሕሊናው ነው የሚታዘዘው። ሕጉን እስካልጣሰ ድረስ የፈለገው አይነት አስተሳሰብ ሊኖረው ይችላል፣ የፈለገው አይነት እምነት ሊኖረው ይችላል። ሕጉን እስካልጣሰ ድረስ ሕገ መንግስቱ በደነገገው መሰረት ይሻሻል ነው። ያ አንቀጽ ለምን ተቀመጠ? እንግዲያው ሕገ መንግስቱን መሻሻል የማይቻል ከሆነ በየትም ሀገር ሕገ መንግስት ይሻሻላል። ብዙም ጊዜ ቀስቃሽም የሆኑት ለሕገ መንግስት መሻሻል ፍርድ ላይ ሆነው ያዩት ሰዎች ናቸው። ብዙም ጊዜ ጠበቃ ተመማባቡልጉ የኢትዮጵያ የዳኞች አስተዳደር ጉባኤ አወቃቀር የዳኞችን ነጻነት የሚነካ እንደሆነ ይናገራሉ። ዳኞች የሚሾሙ በተወካዮች ምክር ቤት ነው። ዞሮ ዞሮ የዳኞች አስተዳደር ጉባኤንም አወቃቀር በምትመለከትበት ጊዜ ህጉንም ደንቡንም በምትመለከትበት ጊዜ የዳኞችን ነጻነት ራሱ በሚነካ መልኩ ነው የወጣው። ያ ማለት ምንድን ነው? የአስተዳደር አካላት ናቸው የዳኞች አስተዳደር ጉባኤ ላይ በብዛት ተሳትፎ ያላቸው እና እነዚህ አካላት የዳኞቹ ነጻነት ከአሿሿም ጀምሮ እስከ ደሞዝ አጨማመር ስራ ከመነሳት ያለው ሁኔታ በምትመለከትበት ጊዜ ላልቶ ዳኞቹ ነጻነታቸውን ስንሳይት እንዳያደርጉ በሚያስችል መልኩ የተደረገ ነው። ከአቶ ግዛቸው ምትኩ በተጨማሪ በስነ ምግባር ግድፈት የተከሰሱ ሁለት ዳኞች በተ ተቃዋሚዎች ምክር ቤት ከኃላፊነታቸው ተነስተዋል። የኢትዮጵያ የፍትህ ሚኒስቴር በአምስት አቃቢያነ ሕግጋት ላይ የሥነ ምግባር ክስ መመስረቱንም አስታውቋል።